በሶማሌ ክልል ዛሬም በኮሮና ቫይረስ የተያዙ ሰዎች ተገኝተዋል። እስካሁን በክልሉ ቫይረሱ የተገኘባቸው ስድስት ሰዎች ሁሉም የውጭ ጉዞ ታሪክ የነበራቸውና በለይቶ ማቆያ ውስጥ ያሉ ናቸው። ይሁንና በለይቶ ማቆያ ሳይገቡ የድንበር ጥበቃውን አልፈው ከህብረተሰቡ ጋር የተቀላቀሉ አሉ ሲሉ ነዋሪዎች ስጋታቸውን ለቪኦኤ አጋርተዋል። የክልሉ መንግስት በበኩሉ ከፌዴራል መንግስት ጋር በመተባበር አስፈላጊውን ጥበቃ እያደረገ መሆኑን ገልጾ ይሁንና ከድንበር ስፋቱ አንጻር ክፍተቶች ሊኖሩ ይችላሉ ብሏል። አዲስ ቸኮል ተጨማሪ ዘገባ አለው። ዛሬ ከሰዓት በኋላ የጤና ሚኒስቴር በፌስቡክ ገጹ እንዳስታወቀው አንድ ከፑንትላንድ የመጣና በጅጅጋ ለይቶ ማቆያ ያለ እንዲሁም ሌላ ከኬንያ የመጣና በሞያሌ ለይቶ ማቆያ ያለ ሰው የኮሮና ቫይረስ ተገኝቶባቸዋል። የሶማሌ ክልል ከፑንትላንድ መጠው በለይቶ ማቆያ ያሉ ዜጎች ምርመራ ውጤት ኮሮና ቫይረስ ያለባቸው መሆኑ ሲረጋገጥ የዛሬው ለሶስተኛ ጊዜ መሆኑ ነው። በአጠቃላይ ቫይረሱ የተገኙባቸው የክልሉ ነዋሪዎች ቁጥርም ስድስት ደርሷል። አሁን 1500 ገደማ የሚሆኑ ከጎረቤት ሀገራት የመጡ ዜጎች በክልሉ የተለያዩ ለይቶ ማቆያዎች ውስጥ እንደሚገኙ የክልሉ ጤና ቢሮ ኃላፊ ዶክተር ዩስፍ መሀመድ ይናገራሉ። እነኚህ በለይቱ ማቆያ ያሉ ዜጎች የ14 ቀን ቆይታቸውን ሲያጠናቅቁ አስፈላጊው የጤና ምርመራ እንደሚደረግላቸው ዶክተር ዩሱፍ ይገልጻሉ። በአሁኑ ሰዓት የፌዴራል ፀጥታ ኃይሎች ከክልሉ ጋር በመተባበር በአስቸኳይ ጊዜ አዋጁ ከተፈቀደ ወጪና ገቢ ንግድ በስተቀር ምንም አይነት ድንበር ዘለል የሰዎች እንቅስቃሴ እንዳይኖር ጥበቃ እየተደረገ መሆኑን ኃላፊው ይናገራሉ። ይሁንና ከሶማሊያ ጅቡቲና ኬንያ ጋር ሰፊ ድንበር የሚጋራው የሶማሌ ክልል ዋና ዋና የመግቢያና መውጫ መስመሮችን ካልሆነ ሌሎች መግቢያዎችን ሊቆጣጠር ስለመቻሉ ኃላፊውም የክልሉ ነዋሪዎችም ጥረ ጣሪያ አላቸው። የክልሉ ነዋሪዎች ድንበር አልፈው ወደ ክልሉ የሚገቡ ሰዎች ሲያጋጥሟቸው፣ ወይም ሌሎች ከኮሮና ቫይረስ ጋር የተያዙ ጥያቄዎች ወይም ጥቆማዎች ሲኖራቸው የሚያሳውቁበት ነጻ የስልክ መስመርን ተጠቅመው መረጃ እየሰጡ ናቸው። ሆኖም በምናቀርበው ጥቆማ ላይ ተመስርቶ አፋጣኝ እርምጃ እየተወሰደ አይደለም ሲሉ የክልሉ ነዋሪዎች ለቪዮ አስታውቀዋል። ጅጅጋ ከተማ ነዋሪ ዜሮ ስድስት ቀበሌ እና ሰፈራችን ፓራዳይስ ስር ቤት አካባቢ ነው እና እኛ ጥቆማ እንትን ብለን ገቡ ሰዎች ናቸው ደግሞ እዚህ ጋ ላይ የተገኘባቸው በሽታው ማለት ነው። እና ያንን ኢንፎርሜሽን ስለምና ከነኝም ሰዎች ከዛ ሲመጡ እነዚህ ሰዎች እንዴት ገቡ? ኳራንታይን ሳይት ካይገቡ እንዲቀጥታ ገቡ ብለን ተጠራጠርና ደወልን። የፖሊስ አካልና አምፑላንስ እነኛ መተው የወስዷቸው ብለን ስንጠጡ ገብቶ ናገሯቸውና እንቆያለን አይንቆያለን፣ እዚኛ ማቆያ በቤታችን እናደርጋለን። እንደዛም እንዴት ይሆናል አንድ ክላስ ውስጥ አስራ ሁለት ቤተሰብ ቁጭ ብሎ ሽንት ቤቱ አንድ አባ ለወጡ አስራ ሁለት አንድ ክላስ፣ እንደዚህ አይነት ኳራንታይን አለ። እንደገና ውጭ እየወጡ ልጆቻቸው ከሰው ጋር ወጥተው እየተገናኙ ያሉ። ስለዚህ ያ በጣም ውስጣችን ሰራ ና ስጋት ኖረብን ና መባው እነሱ ያናገሯቸው ሰዎችም ዝም ብለው ስለሆነ እኛንም ሳያናግሩ እንደገና ደውለን ስናናግራቸው አይ አስራ ሶስት ሰው በህገ ወጥ መንገድ የገቡ አሉ አለ። አስራ ሶስት ሰው ገብቶ አስራ ሶስት ሚካኤል ቀበሌ እነሱ ጋር ሄደዋል ያሉት ሌሎች የተጠረጠሩ ስለዚህ እነዚህን መዝግበናል ከመልሰን እንወስዳለን ሲሉ ቁጭ ብለን ጠበቅናቸው። እኛ ግን ድለቱ አልቻሉ አሁን ብትያሉ እዛው ቁጭ ብለን እየጠበቅናቸው እነሱ ሳይመጡ ሰዎቹ አደሩ። የውጭ ጉዞ ታሪክ ያላቸው ራሳችንን በለይቶ ማቆያ እናቆያለን ማለት ይችላሉ ወይ? ጥቆማዎች ተቀብሎ ቶሎ ወደ ማቆያ በመውሰድ ረገድም ክልሉ ክፍተት አለበት ለሚለው ጥቆማ ዶክተር ዩሱፍ መሀመድ ምላሽ አላቸው። አይ በመሰረት ደረጃ በእሱ ቤት የቆያለው የሚል በሀገራችን ገና አልተጀምረም። ፓርቲካልም አደለም እየሰራንበትም አደለም ከውጭ ሀገር የመጣ ኢንፎርሜሽኑን የደረሰን አብዛኛው ጊታ ከተማ ላይ የጀመርነው ቤት ለቤት ዳስሳም አለ እንደገና ከቀበሌዎች አስተዳደር እና ከማህበረሰቡም ጋር አጠቃላይ የጀመርናቸው ስራዎች አሉ የተረሱንን ጥቅሞዎች እ እየወሰድናቸው ነው ወደ ተመደበላቸው ቦታዎች እንዲገቡ እያደረግን ነው ት ወደ አራት አምስት ቤተሰቦች አሉ ከፑንትላንድ ቦሳሶ የሚመጡ ስቲል እነሱንም ወስደን ያስገባናቸው እ ለቤት ይቆያሉ የሚል ነገር እንደ ሀገርም ተጀመረም እኛ እንደክልልም ሪኮመንድ አናደርገ ያለ ማለት ነው። አሁን የደረሰ ጥቆማ ላይ መጀመሪያ ጠቁመናቸው ሊወስዷቸው መጡ። ካናገሯቸው በኋላ ግን እዚሁ እንቆያለን ስላሏቸው ተመልሰው ሄዱ። ከዛ ድጋሚ በነጻ ጥሪ መስመር ደውለን ነገር ናቸው እና ሌሎችም አስራ ሶስት ሰዎች አሉ መጠን እንወስዳለን አሉን። ማታ እስከ ምሽቱ አራት ሰዓት ጠበቅን። ሳይመጡ ቀሩ ነው የሚሉት አካባቢ ዜሮ ስድስት ቀበሌ ዛሬ የኮሮና ቫይረስ ስለተገኘባቸው ሰዎች ውጤት ይፋ ያደረጉት የጤና ሚኒስትሯ ዶክተር ሊያ ታደሰ ዜጎች ከኮሮና ቫይረስ ለመከላከል የሚያስችሉ የጥንቃቄ እርምጃዎችን በመውሰድ ራሳቸውን እንዲጠብቁና በፌዴራልና በክልል ያሉ ጥቆማ ወይም ጥያቄ ለማቅረብ የተከፈቱ ነጻ የስልክ መስመሮችን በመጠቀም ሪፖርት እንዲያደርጉ ጠይቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።